በአስተዳደሩ ሲንከባለሉ የመጡ ነባርና አዳዲስ ችግሮች ተዳምረው በፈጠሩት ጫና ለተቃውሞ አደባባይ እንዲወጣ የተገደደው ነዋሪ የቀደመውን የከተማዋ ዘመናዊነት እድገት ተምሳሌትነት ከማጥፋት ባለፈ የኖረውን የፍቅርና መቻቻል እሴት በማጉደፍ ማህበራዊና ምጣኔ ሀብታዊውን ህይወት ማጠልሸት የጀመረው ችግር እንዲቀረፍ የከተማይቱ ፖለቲካዊ አመራርና አሰራሩ በአስቸኳይ ለውጥ እንዲደረግበት መጠየቁ ይታወሳል። ይህንኑ ተከትሎ የፌዴራል መንግስት በላካቸው ተወካዮች አማካኝነት ከችግሮቹ መነሻ እስከ መፍትሄው እንዴትነት በቅርብ ሲመከርና ሲዘከር ሰንብቷል። ዋነኛ ትኩረቱ ደግሞ ህዝቡ ለጠየቀው ጥያቄ መፍትሄ ይሆናል የተባለውን የፖለቲካ ሪፎርም ማካሄድ ቀዳሚው ነበር። በዚህም ከከፍተኛ ጀምሮ በየደረጃው ያሉ የአመራር አካላት ግምገማ ተካሂዷል። ከትናንት በስቲያ በተጠራው የአስተዳድሩ ምክር ቤት አስቸኳይ ጉባኤ ላይ ስልጣናቸውን በፈቃዳቸው የለቀቁት የአስተዳድሩ የቀድሞ ከንቲባ ኢብራሂም ኡስማን ስለ ግምገማው ባቀረቡት አጭር ሪፖርት ከፍተኛ አመራሩ ከአመለካከት ችግር ጀምሮ ሕዝቡን ለምሬት ለዳረጉ ችግሮች ተጠያቂ መሆኑን አንስተዋል። በአመራሩ ግምገማ ከተለዩ ችግሮች አንዱ የአመለካከትና የተግባር አንድነት ያለመኖር ከአገራዊ ለውጡን አምኖ ተቀብሎ ከመምራት ከመምራትና ተቋማዊና ህዝባዊ ከማድረግ አኳያ ሰፊ ጉለት እንዳለ በከተማና በገጠር የሚሰሩ የልማት ስራዎች ላይ ህዝቡን አሳትፎ የልማት ተጠቃሚነት ልማትን ዘለቄታዊ እንዲሆን ከማድረግ ይልቅ ፕሮጀክቶች ተጀምረው በጊዜው የማይጠናቀቁበትና የጥራት ጉድለት የሚታይባቸው መሆናቸው የተነሳ በዚህ ምክንያት ህዝቡ የሚፈልገውን አገልግሎት ባለማግኘቱ የመልካም አስተዳደር ጥያቄ እንዲያነሳ ከመገደዱም በላይ የመንግስትና የህዝብ ሀብት ለብክነት እና ለግለሰቦች መጠቀሚያ እንዲውል ተደርጓል። በሪፖርቱ እንደተገለጠው የህዝብ ዋነኛ ጉዳይ የሆነው የስራ እድል ፈጠራ በከፍተኛ አመራሩ ዋነኛ አጀንዳ ተደርጎ ሲመራ አልነበረም። የስራ እድል ፈጠራ በከፍተኛ አመራራችን አጀንዳ ሆኖ እየተመራ አይደለም። የከተማ አብዛኛውን ህብረተሰብ ተጠቃሚ ከማድረግ አንጻር በተለይም ወጣቶችን በማደራጀት ወደ ስራ በማስገባት በኩል የመስሪያና የመሸጫ ቦታዎችን ከማዘጋጀትና ብድር ከማመቻቸት አኳያ ያልተፈቱ በርካታ ችግሮች እንዳሉ አይተናል። እንደ ቀድሞ ከንቲባ ኢብራሂም ኡስማን ሪፖርት በአስተዳደሩ የህግ የበላይነት ጥያቄ ውስጥ የገባበት ሁኔታ መፈጠሩን በግምገማው ተነስቷል። ለዚህ ዋነኛ ምክንያት ደግሞ አመራሩ ተሳታፊ መሆን አሊያም ለማስከበር ቁርጠኛ አለመሆኑ ነው። በአስተዳደራችን የሕግ የበላይነት ጥያቄ ውስጥ የገባበት ሁኔታ መፈጠሩንም በግምገማችን ውስጥ ለይተናል። አስተዳደሩ ሕገወጥ የሰዎች ዝውውር፣ ሕገወጥ ንግድ እና ኮንትሮባንድ የሚተላለፍበት መሆኑ ይታወቃል። ሆኖም በችግሩ ልክ አመራራችን እና አባላችን እነዚህን ችግሮች ለመቅረፍ ብዙ ርቀት እንዳልሄደ አይቶ እንዳላየ የሚያልፍበት ሁኔታ እንደነበረም ገምግመዋል። በተጨማሪም ለሕግ የበላይነት ተገዢ አለመሆን ሕገወጥ ግንባታ መገንባት ህገወጥ ግንባታን በጋራ ሆኖ በእኩልነት ከማፍረስ ይልቅ ለይቶ የማፍረስ ችግር እንዳለ ታይቷል። በተጨማሪም አመራሩ የህግ በላይነት እንዲረጋገጥ የበኩሉን ድርሻ ባለመወጣቱ ሰዎች መገደላቸው፣ የዜጎች መፈናቀል፣ የንብረት መውደም ችግሮች ተፈጥሯል። በአስተዳድሩ የተካሄደው ግምገማ ሌብነትና ብልሹ አሰራር መኖሩንም በግልጽ አመላክቷል። አገልግሎት አሰጣጡም ቢሆን በብሔርና በመቀራረብ ላይ የተመሰረተ እንደነበር ነው ያመለከተው። ለምክር ቤቱ የቀረበው ሪፖርትን ተከትሎ ጥያቄዎችና አስተያየቶች ተነስተዋል። በተለይም እኒህን መሰል ችግሮች በፈጠረው አመራር ላይ የሚወሰደው እርምጃ ከቦታ ማንሳት باتشانو ويميل <applause> ሁሉ ችግር ተከስቶ ከቦታ ማንሳት ብቻ ነው ወይ ተጠያቂነት ሳይከተልም? በዚህ ጉባኤ የቀድሞ የምክር ቤቱ አፈ ጉባኤ የነበሩትና ወደ ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊነት የመጡት አቶ ከድር ጁሃር በዚህ መልኩ የሚቀጥልበት አግባብ አለመኖሩንና በኃላፊነት የሚጠየቁ ሰዎች መኖራቸውን ጠቁመዋል። ካሁን በኋላ በዛ መልኩ እንቀጥላለን አንቀጥልም ነው። ምክር ቤቱ ላይ የጀመርናቸው ነገሮች አሉ። በቅርብ ጊዜ ደግሞ ግን የሚታሰሩ አመራር ይኖራሉ። በግልጽ ለመነጋገር የአስተዳደሩ ምክር ቤት ባካሄደው በዚህ ጉባኤ ከንቲባ ጀምሮ በየደረጃው ካካሄደው ሹምሽር ባለፈ ምንም አይነት የተጠያቂነት እርምጃዎችን ለመውሰዱ አመላካች ውሳኔ ሳይሰጥ መጠናቀቁ ይታወሳል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ።